ትኩረት በአፍሪካ ምዕራብ አፍሪቃዊቷ ሀገር ማሊ ከቅርብ ወራት ወዲህ ተደጋጋሚ ጥቃቶችን እያስተናገደች ነው። አንዳንዶቹ ጥቃቶች በአክራሪዎች የሚፈጸሙ ሲሆኑ፣ አንዳንዶቹ ደግሞ በጎሳዎች መካከል በሚፈጠሩ ግጭቶች የሚከሰቱ ናቸው። ከሰሞኑም በሀገሪቱ ማዕከላዊ ክፍል ከባድ ጥቃት ተፈጽሟል። ያለፈው እሁድ በጎርጎረሳዊ ሰኔ 9 ቀን 2019 ዓ ም የዶጎ ጎሳዎች በሚኖሩባት ሶባሚዳ በተባለች መንደር በተፈጸመ ጥቃት መቶ የሚደርሱ ሰዎች ተገድለዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል ባይኖርም ነገር ግን ውጥረቱ እያየለ የመጣው ኦጎሳጎ በተባለች መንደር ከሶስት ወራት በፊት 160 የፉላኒ ጎሳ አባላት ከተገደሉ ወዲህ ነው። በዚህ ግድያ ዳን ናአምባሳጎ የተባለ የዶጎ ጎሳ አባላት ሚሊሻ ቡድን ተጠያቂ ተደርጎ የነበረ ሲሆን በወቅቱም አንዳንድ የፉላኒ ጎሳ መሪዎች አጸፋ ለመመለስ ዝተው ነበር። እናም የሁድለቱ ጥቃት የፉላኒ ጎሳዎች የበቀል እርምጃ ሳይሆን እንዳልቀረ እየተነገረ ነው። ጥቃቱ በተፈጸመባት ሶባሚዳ መንደር አቅራቢያ የሚገኘው የሳንጋ ከተማ ከንቲባ ሊዶሎ የጥቃቱን ሁኔታ እንዲህ ነበር የገለጹት። ከህዝቡ በሰበሰብነው መረጃ መሰረት ከባድ መሳሪያ የያዙ ታጣቂዎች በሀያ የሞተር ብስክሌት ተጭነው ነው ወደ መንደሩ የገቡት። ከዚያም ተኩስ ጀመሩ። የመንደሩ ነዋሪዎችም በወራሪዎቹ በተቃጠሉት ቤቶች ውስጥ መደበቅ ጀመሩ። እነዚህ ቤቶች በአብዛኛው ጣሪያቸው የሳር ክዳን ስለነበር ተቃጥለዋል። ለማምለጥ የሞከሩ ሰዎችም በቅርብ ርቀት ተኩስ ተገለዋል። 95 የተቃጠሉ አስክሬኖችን አይተናል። በመንደሩ 300 ሰዎች ሲኖሩ የነበረ ሲሆን 50 ሰዎች ብቻ ለጥሪው ምላሽ ሰጥተዋል። በአካባቢው ምንም አይነት የመንግስት አካል አለመኖሩም ለጥቃቱ መባባስ ዋና ምክንያት ተደርጎ እየተወሰደ ነው። በዚህም በአብዛኛው የህብረተሰብ ክፍል ጥቃት ይደርስብናል የሚለው ስጋት እየጨመረ በመንግስት ባለስልጣናት ላይ ያለው አመን ደግሞ እየተሸረሸረ መጥቷል። በሰሞኑ የዶጎ ጎሳዎች ጥቃትም የመንደሪቱ ነዋሪዎች ጥቃቱ ከመፈጸሙ አስቀድመው ለባለስልጣናት ቢያሳውቁም ከመንግስት በኩል አፋጣኝ ምላሽ ባለመሰጠቱ ጥቃቱ ተባብሷል በሚል የሀገሪቱ መንግስት እየተወቀሰ ነው። የዶጎ ጎሳዎችን ባህል የሚጠብቀውና የሚያስተዋውቀው ጊኒዳጎን የተባለው ማህበር ምክትል ፕሬዚዳንት ሀሚዱ ኦንጎባ የማሊኒ መንግስት ባለስልጣናት ከሚተቹ አካላት መካከል አንዱ ናቸው። ከሁለትና ከሶስት ቀናት ቀደም ብሎ የታጠቁ ሰዎች ከብቶችን ለመስረቅ መጥተው ስለነበር የመንደሩ ነዋሪዎች ጥቃት ይፈጸምብናል በሚል ድንጋጤ ውስጥ ነበሩ። ይህ የማስጠንቀቂያ ምልክት ነው ብለው በማሰብም ምላሽ ላልሰጧቸው ባለስልጣናት ጉዳዩን አሳውቀው ነበር። እሁድ ሰኔ ሁለት ቀን ከምሽቱ 11 ሰዓት አካባቢ ጥቃት ፈጻሚዎቹ ቦታው ደረሱና ግድያ ጀመሩ ግድያ ያው እስከሚቀጥለው ቀን ቀጥሎ ነበረ። ሰዎችን ለመርዳት የደረሰ አካል ግን የለም። የማሊ የመከላከያና የጸጥታ ኃይሎች የደረሱት ሰኞ ጠዋት ነው። እናም ለመጨፍጨፍ፣ ለማቃጠልና ሁሉንም ነገር ለማጥፋት ጊዜ ነበራቸው። በሀገሪቱ የተከሰተውን ቀውስ ለማስቆምና የንጹሐንን ሕይወት ለመታደግ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ከ2013 ጀምሮ ተሰማርቶ ይገኛል። ጀርመንም 750 ወታደሮቿን በማሊ ያሰማርታለች። ያም ሆኖ ግን ግጭቱ አሁንም ድረስ መቋጫ አላገኘም። በጀርመንኛው አጠራር ቬልትሁንጋ ሂልፈ የተባለው የእርዳታ ድርጅት ዳይሬክተር በርነት ሸቬንክ እንደሚሉት ግጭቱን ለመቆጣጠር በሀገሪቱ የሰፈረው የሰላም አስከባሪ ኃይልም ቢሆን ብዙ እያገዛ አይደለም። እነሱ በሀገሪቱ ውስጥ ይገኛሉ፣ ነገር ግን ካምፕ ውስጥ ነው የሚቀመጡት። ይህ ደግሞ ሰዎችን አይረዳም። ከሁሉም በላይ ሁኔታዎችና ነገሮችን ተዘዋውረው የመቆጣጠር ግዴታ አለባቸው። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አዛዥ ብርጋዴቭ ጀነራል ፒተር ሚሮ ግን እኛ እዚህ ባንሆን ኑሮ ሁኔታው የከፋ ነበር ባይ ናቸው። የእኛ እዚህ መሆን ጥሩ ነገር ነው። እኛ እዚህ ባንሆን ችግሮች ይባባሱ ነበር። በሌላ በኩል ሰዎችን ለመርዳትም እየሞከርን ነው። በእርግጥ የምንሰራው በተባበሩት መንግስታት ድንጋጌና ማዕቀፍ ውስጥ ነው። ያ ማለት የተወሰኑ ጥረቶችና እድሎች ይኖራሉ። በማዕከላዊ የሀገሪቱ ክፍል በእርሻ ስራ በሚተዳደሩት ዶጎ ጎሳዎችና ከፊል አርብቶ አደር በሆኑትና ኑሯቸውን ከቦታ ቦታ በመዘዋወር በሚገፉት የፉላኒ ጎሳዎች መካከል የሚታየው ግጭት የቆየ ሲሆን የውዝግቡ መነሻም የተፈጥሮ ሀብት ማለትም የግጦሽ መሬት ነው። በሁለቱ ጎሳዎች መካከል ያለው ግጭት ከጎርጎረሳዩ 2012 ዓ.ም ጀምሮ በማሊ ሰሜናዊ ክፍል በሚደረገው የእስላማዊ ሚሊሻዎች እንቅስቃሴ ጋር ተያይዞ እየተካረረ መምጣቱም ይነገራል። የዶጎ ጎሳ አባላት ከታላቋ ሰሃራ እስላማዊ መንግስት ታጣቂዎች ጋር በመሆን ጥቃት እየፈጸሙብን ነው በሚል በአብዛኛው የእስልምና እምነት ተከታዮች በሆኑት የፉላኒ ጎሳ አባላት ላይ ወቀሳ ይሰነዝራሉ። የፉላኒ ጎሳዎች በበኩላቸው ዳና አምባሳጎ በሚል መጠሪያ የዶጎ ጎሳ አባላት የመሰረቱት ራስን የመከላከል ማህበርን ለፉላኒ ጎሳ አባላት ጥቃት ተጠያቂ ያደርጉታል። በሌላ በኩል በቀጠናው በአየር ንብረት ለውጥ ከፍተኛ ተጽዕኖ እያሳደረ በመሆኑ እንደ ውሃና መሬት በመሳሰሉ የተፈጥሮ ሀብቶች ላይ የሚደረገው ግጭት እንዲ እንዲጨምር አድርጓል። በአመት ሶስት ወር ብቻ ዝናብ የሚያገኘው ይህ አካባቢ እየጨመረ ከመጣው የህዝብ ብዛት ጋር ተዳምሮ ሁኔታውን አስቸጋሪና የማይተነበይ አድርጎታል። የተፈጥሮ ሀብት እያሽቆለቆለ መምጣትና በእነሱ ላይ ጥገኛ የሆኑት የአርብቶ አደር እና የአርሶ አደር ቁጥር መጨመር ችግሩን የበለጠ እንዳባባሰው መቀመጫውን ለንደን ያደረገው ቻታም ሀውስ የተባለው የጥናትና ምርምር ተቋም ተመራማሪ የሆኑት ፓውል ሜሊ ገልጸዋል። በዚህም የተነሳ ከቅርብ ጊዜ ወዲህ በጎሳዎች መካከል እየታየ ያለው ግጭት ከምንጊዜውም የከፋ ነው ይላሉ ፓውል ሜሊ። ምክንያቱም ድህነት ሁለቱ ተፋላሚ ጎሳዎች ተዋጊዎችን በቀላሉ እንዲመለምሉ ረድቷቸዋል። የአካባቢው ወጣቶች በተለይም ወንዶች ብዙ ስራና ተስፋ ስለሌላቸውም በቀላሉ ለዚህ ይጋለጣሉ። በሰሜን የሀገሪቱ ክፍል በሚንቀሳቀሱት የተዋሬግ አማጽያንን የመሳሰሉ በጎሳና በሃይማኖት የተደራጁ ቡድኖች ግጭቱ የፖለቲካና የሃይማኖት መልክ እንዲኖረው እያደረጉት መጥተዋል። የፖለቲካ አለመረጋጋቱም በህገወጥ የጦር መሳሪያ ሳቢያ ወደ ደቡቡ የሀገሪቱ ክፍል በመዛመት ላይ ነው ነው። በ2013 ዋና ከተማዋን ባማኮን ጨምሮ በሰሜናዊ የሀገሪቱ ክፍል ለመገንጠል በሚንቀሳቀሰው የተዋሬግ አማጺ ቡድን ቁጥጥር ስር ውሎ የነበረ ሲሆን የቀድሞ የሀገሪቱ ቅኝ ገዢ ፈረንሳይ ወታደሮቿን በመላክ ግዛቶቹ በሀገሪቱ መንግስት ቁጥጥር ስር እንዲሆኑ አድርጋለች። ማሌ ከፈረንሳይ ነጻነቷን ያገኘችው በጎርጎርሳዊው 1961 ዓ.ም ነበር። ዓለም አቀፍ የህጻናት ጉልበት ብዝበዛ ይቁም ቀን ያለፈው ረቡዕ ሰኔ አምስት ቀን ህጻናት በእርሻ ማሳዎች ሳይሆን በወደፊት ህልሞቻቸው ላይ መስራት አለባቸው በሚል መርህ ተከብሯል። በዚህ ዕለት ዓለም አቀፉ የህጻናት ድርጅት ባወጣው መረጃ መሰረት በዓለም ላይ 151 ሚሊዮን ህጻናት እድሜያቸውና አቅማቸው በማይፈቅደው እንዲሁም አካላዊና ስነ ልቦናዊ ችግር በሚዳርጉ ስራዎች እንዲሰማሩ ይገደዳሉ። የጉልበት ብዝበዛ ከሚፈጸምባቸው ከእነዚህ ህጻናት ውስጥ 72.1 ሚሊዮን ህጻናት በአፍሪቃ የሚገኙ ሲሆን በርካቶቹ ከ12 ዓመት እድሜ በታች አሉ ያሉ ናቸው። እነዚህ ህጻናት 31.5 በመቶ በአደገኛ ስራ ላይ የሚሰማሩ ናቸው። የልጆች የጉልበት ብዝበዛ የተለያዩ መልኮች ያሉት ሲሆን አደገኛና አካላዊ እንዲሁም ስነ ልቡናዊ ችግር ሊያደርስ ይችላል ይላሉ ከአለም አቀፉ የህጻናት ድርጅት ነኒያ ቻርቦኖይ። በእርግጥ የግዳጅ ስራ የዝሙት አዳሪነትና በወርቅ ማዕድን ማውጫዎች መሰማራትን የመሳሰሉ አደገኛ ለልጆች በጣም አድካሚ የሆኑና ጉልበትን የሚበዘብዙ ስራዎች በተለያዩ ደረጃዎች አሉ። ድህነት፣ ግጭት የወለደው መፈናቀልና የሀገራት የፖሊሲ አተገባበር ለችግሩ በምክንያትነት ይጠቀሳሉ። በዚህ የተነሳ በአፍሪካ ከአምስት ህጻናት ውስጥ አንዱ ለአካላዊና ስነ ልቦናዊ ችግር በሚዳርጉ ስራዎች እንዲሰማሩ ይገደዳሉ። የተባበሩት መንግስታት ድርጅት በጎርጎረሳዊ 2025 በዓለም ላይ የልጆችን የጉልበት ብዝበዛ የማቆም ግብ አለው። ነገር ግን ይህንን ግብ ለማሳካት በሚያስችል መልኩ ሀገራት እየተጓዙ አለመሆኑን ነው የሚገለጸው መመሪያንና ፖሊ ፖሊስን በማውጣት ለውጥ ማምጣት አይቻልም፣ የሚሉት ነኒያ ቻርኖቦይ የወላጆችን የገቢ መጠን የሚያሳድጉ የስራ ፈጠራ ዕድሎችን መጨመር፣ የማህበራዊ ደህንነት ዋስትናን ማረጋገጥና ፍታዊ የሀብት ክፍልን ማስፈን ለችግሩ መፍትሄ መሆኑን ይጠቁማሉ። ያ ሲሆን ልጆች አካላቸውና እድሜያቸው በማይፈቅደው ስራ ሳይሆን በነፃነት በትምህርት ቤቶች እንዲውሉ ማድረግ ይቻላል። ለዚህም የተቀናጀ ጥረት ያስፈልጋል ይላሉ ነኒያ በተለይም በአብዛኛው የልጆች የጉልበት ብዝበዛ በሚደረግበት የግብርና ስራ ላይ ከግብርናና ገጠር ልማት ጋር ተያያዥነት ያላቸው የሚኒስቴር መስሪያ ቤቶችና መንግስታት በግብርና ስራ የህጻናት ጉልበት ብዝበዛን ለመቅረፍ ተግባራዊ እርምጃዎችን መውሰድ አለባቸው። ችግሩን በአንድ ወገን ጣልቃ ገብነት ወይም በመንግስታት በጎ ፈቃድ ብቻ መፍታት አይቻልም። የህፃናትን የጉልበት ብዝበዛ ለመግታት የተቀናጀ ጥረትና የመዋለ ንዋይ ፍሰት ያስፈልጋል። child labor in agriculture ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫን ነኝ። መልካም ጊዜ